You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Namas at Knuth Mulu program and date myth at the Michelin SBS.com.au slash Sam ቻፕሊያን ኤዲ ማካሻ ማደፍረስ ሀብቴ በቅርቡ የአልኮልና አደንዛዥ እጽ ሱስ ችግሮችና መፍትሄዎች በሚል ርዕስ አንድ መጽሐፍ ለህትመት አብቅተዋል። በመጽሐፉ መንደርደሪያ ላይም ይህን መጽሐፍ ለማዘጋጀት ምክንያት የሆነኝ በራሴ የግል ህይወት፣ በቤተሰብና በቅርብ በማቃቸው ዘመዶችና ወዳጆች ዘንድ በአልኮልና እጽ ጠንቅ የተፈጠሩ ችግሮች፣ አደጋዎችና ሞቶች ህይወቴን ስለነካው ነው ብለዋል። እንደ መንደርደሪያ ይህን ሊገልጹልን ይችላሉ? አስቀድሜ ወንድሜ ካሳሁን ከጥንቷ ጦማር ጀምሮ ሚዛናዊ ዘገባዎችን ስለምታቀርብ የዛ ተጠቃሚ በመሆኔ አሁንም ከአውስትራሊያ ላመሰግን ወዳለሁ። ወደ ነጥቡ ስመጣ ትክክል ነው። በራሴ ህይወትም ሆነ አንደኛ ደረጃ በተማርኩበት በየነ መርዕድ በሚባለው በኋላ እድገት በህብረት ሁለተኛ ደረጃ በከፊል በተማርኩ በሽመልስ ሀብቴ አካባቢ የነበሩ የአካባቢ ሁኔታዎች፣ የአውራደግነት ሁኔታዎች፣ የራሴ ቤተሰብ አደጋዎች፣ ብዙ ወዳጆቼ፣ ዘመዶቼ በመጠጥና በአልኮል ጠንቅ ህይወታቸው ሲጎዳ ስላየሁ እኔም መጀመሪያም የነበረው የቤተ ክህነት እና በኋላ የሚሽን መልካም ትምህርት ቢያስቆጥበኝም በኋላ ግን ወደዛ ውስጥ የገባሁና ያለፍኩበት ስለሆነ በእምነት ጉዞ ከዚህ የወጣሁ ስለሆነ ይህንን ስናገር እንደ ባህላችን፣ ማን ሊመስክር የነበረ ማን ያርዳ የቀበረ እንደሚለው ነው እና በዚህ አበክሬ ለመናገር ያለችን የውቀት ለወገኖቼ ባካፈልስ በሚል መሳቴ ናይጄሪያዊ ቻፕሊያን ከናይጄሪያ አሳይመን ሰጥተውኝ በመጽሔት ዝግጅት ስራ ስለነበርኩኝ እሳቸው ቻፕሊያን ነበሩ። የዚህ ቻፕሊያን ስራን የጀመርኩት በይፋ አሜሪካ ከመጣሁ ነው እና በዚህ መልኩ ነው ልጀምር የቻልኩት። ከራሱ ህይወትና ከአካባቢዎች የገጠሙ በመነሳት የአልኮልና አደንዛዥ እጽ ሱሶች እንዳሉት በኢትዮጵያም ብቻ ሳይሆን በመላው ዓለም በተለይም በምዕራቡ ዓለም መጠነ ሰፊ ነው ጉዳቱም ሱሰኝነቱም መጠን ሰዎች ወደዛ ተስበው የሚገቡባቸው ዋነኛ ምክንያቶች ምንድን ናቸው? በአገር ቤት አኳያ ከራስዎ ተሞክሮ አንጻር፣ በተለይ ደግሞ አሁን በስፋት ጠምደው ያሉት ወጣቶች ናቸው። በእርግጥ የእድሜም የፆታም ሆነ የእድሜ ቀለም ልዩነት የለውም የዚህ የአልኮልና ደንዛዥ እጽ ሱስ። ከተሞክሮ አኳያ ምንድን ናቸው ወደዛ የሚገፉ ወይም የሚስቡ ምክንያቶች? መጽሐፉ ላይ በዝርዝር እንደተቀመጠው ሁለት ነገሮች ናቸው። በስነ አእምሮም እንደሚታወቀው አንድን ነገር በሕይወታቸው የሚንጸባረቀው ወይ በተፈጥሯቸው ከቤተሰብ በሚወርሱት ወይም ከአካባቢ በሚወስዱት ነው እና ወደዚህ ወደ አልኮልና እሱ የሚገቡ ሰዎች በአብዛኛዎቹ ከወላጆቻቸው ጄኔቲክ ፋክተር የተፈጥሮ ሁኔታ የሚመጣ ነው። በአብዛኛው ተመሳሳይ ጾታ፣ ወንድ ለወንድ፣ ሴት ወደ ሴት። በራሴ ቤተሰብ ብናየው በእናቴ በኩል በዚህ ነገር የማትበገር በመጠኑ ጠጥታ ራሷን ተቆጣጥራ የምትኖር ሲሆን በሌሎቹ በአባቴና በአያቶች በኩል ግን ይህ የለም። በእኔም ሊሆን እና በአብዛኛው የተፈጥሮ ከቤተሰብ የሚወረስ ጂንስ የሚባለው ንጥረ ነገር የሰውነት የሚያገኘው ሲሆን ሌላው ደግሞ ከአካባቢ ማየት ነው። ወጣቶች ዘንድ ደግሞ የጓደኛ ተጽዕኖ ነው። አንድም ለመዝናናት ብሎ የሚጀምሩ ናቸው። በመጠጡ አካባቢ ጭንቀትን ለማስወገድ በሚል ነው። በእጹም በኩል የሚወስዱት ለመዝናናት ደግሞ በሚል መልኩ ነው እና በሁለቱም አቅጣጫ ከመጠን ባለፈ ሁኔታ ሰዎች ያንን የእጽና የመጠጥ መጠቀም ሊቆጣጠሩ ከማይችሉበት ደረጃ ደርሰው ለክፉ አደጋ ሱሰኝነት በሽታና ሞት ይበቃሉ። ሱሰኝነት የተለያዩ ደረጃዎች አሉት። እዚህ የአልኮልና ደንዛዥ እጽ ሱሰኝነት መጠን መለኪያው ምንድን ነው? ሱሰኝነትና ወይም ሰዎች ወደ ሱሰኝነት እያመሩ መሆኑን መለያው ምንድን ነው? በዚህ በሰለጠነው ሀገር በምዕራቡ ዓለም መስፈርቶች አሉ፣ መለኪያው የሚጠየቁ ቃለ መጠይቆች አሉ። እያንዳንዱ ሰው በቀን ምን ያህል ጊዜ እንደሚጠቀም ከተጠቀመ በኋላ በስራው ላይ በትምህርቱ ላይ የሚያጋጥመው መሰናክል ጸብ ያመጣበት እንደሆነ በትዳሩ ችግር መጣበት እንደሆነ ትምህርቱን በሚገባ እንደማይከታተል መሆኑን የሚዘረዝሩ መጠይቆች አሉ። በነዚያ ጥያቄዎች መሰረት አሴስመንት ወይም የፍተሻ ምርመራ ይደረጋል። በዛ ደረጃ ይታወቅና አንድ ሰው ክሮኒክ የተባለው አለ በጣም በብር ሁኔታ የተያዘ ሌላው ደግሞ ተራሱስ ያለበት ሊሆን ይችላል። ብዙ ጊዜ ሰዎች በተለያየ አጋጣሚ አንድ ችግር ውስጥ ከገቡ በኋላ በአልኮል እና በአደንዛይ ሱስም ይሁን ወይም በተለያዩ ሕይወቶች ውስጥ ከገቡ በኋላ ብዙ ጊዜ መፍትሔ ፍለጋ ይካሄዳል። ከዛ በፊት ቅድመ መከላከል ለማድረግ ወላጆችም ሆኑ ግለሰቦች ምን ማድረግ ይኖርባቸዋል? በእነዚህ አይነት እጽ ሱሰኝነት እንዳይጠቁ። ይህ እንግዲህ ትምህርት ነው፣ የእውቀት ነው። አንድ ሰው ወደ አንድ ነገር የሚገባው መጀመሪያ በአእምሮ የሀሳብ ሲኖርበት ከማድረግ በፊት ሀሳብ ይመጣል። ስለዚህ የሰዎች አእምሮ በበጎ ሀሳብ መሙላት ያስፈልጋል። እንደ ባህላችን ታሞ ከመማቀቅ አስቀድሞ መጠንቀቅ ነው እና በተለይ ሚዲያዎች መገናኛ ብዙሀን ትምህርት ቤቶች በዚህ ብዙ አስተዋጽኦ ሊያደርጉ ይገባል። ብዙ ከፍተኛ ህመሞች ሊድዳኑ የማይቻሉ ህመሞች እንኳን አስቀድሞ ምርመራ ቢደረግባቸው የሰዎችን ህይወት ማትረፍ እንደሚቻል የሕክምና ሳይንስና ጥበብ እየገለጸ ይገኛል። የአልኮልና የእጽሱስም እንደዚሁ ነው። በመጀመሪያ ደረጃ ሰዎች ወደዛ እንዳይገቡ ትምህርቱ በትምህርት ቤቶች በክለቦች ቢሰጥ ሰዎች ይህ ነገር ጎጂ ነው፣ ሰዎችን ከጥቅም ውጭ የሚያደርግ ነው። በመልካም ሁኔታ የተፈጠረው የሰው ልጁ ለሀገሩ ብዙ አስተዋጽኦ ማድረግ የሚችለው ብዙ ወጣቶች፣ ብዙ አትሌቶች፣ ብዙ የስነ ጥበብና የሙዚቃ ታዋቂ የሆኑ ሰዎች በመጠጥና በአልኮል እጽ ሲጠንቅ በሀገራችንም በዓለም ዙሪያም ሲቀጩ የሚታይ ነው። ብዙ ትዳሮች ሲፈርሱ፣ ብዙ አደጋዎች በተለይ የመኪና አደጋ ሲደርስ የምናየው ነው እና በትምህርት ውስጥ እንዲካተት አሁን ቃሊቲ የሚባል ሚዲያ በዚህ ጉዳይ ላይ እያቀረበልኝ ያለ ፖሊሲ ገብተዋለሁ ብለዋል። አሁን በሀገራችን ጥሩ ዜና እያየን ነው። አዲሱ አመራር በተለይ ጠቅላይ ሚኒስትሩና ጤና ጥበቃው ሚኒስትሩ የእኛ መጽሐፍ ላይ ያለችውን ይሄ ማቆም ክልክል ነው የሚታለውን አይነት ምልክት እያደረጉ ነው እና ይሄ ነገር እንደ አስፈላጊ ነገር ታምኖበት ተተኪው ትውልድ ከዚህ እንዲርቅ የትምህርት ነገር ነው። አንድ ሰው ከክፉ መንገድ የሚመለሰው መልካም ትምህርትን ሲያገኝ ነው። በክፉ አእምሮ የተሞላ ወደ ክፋት ስለሚሄድ አስተሳሰብ ለውጥ እንዲያደርግ ማድረግ ነው። ከዚህ ባሻገር ያለው ግን በተፈጥሮ ክሬቪንግ ይባላል። የዛ ፍላጎት ያለውን ሰው ግን በህክምና መድኃኒት በመውሰድ ከዛ የሱስ ፍላጎት እንዲወጣ ማድረግ ይቻላል ሁለቱም መንገዶች ነው እና በአብዛኛው ትምህርት ሰጪዎች እውቀትን እንዲስፋፋ በማድረግ በትምህርት ቤቶች አገር ቤት የጀመርነው በጎ ፈቃድ ነበረ። የፖሊሲ ጉዳይ ማስተዋል፣ ቅድመ መከላከልን አካቶ በተለይ ማራኪ የሆኑ ማስታወቂያዎች በተለያዩ ትላልቅ የስፖርት ትዕይንቶች ላይ ሲኒማዎች፣ ሙዚቃ ዝግጅቶች በሚካሄዱባቸው እና ግዙፍ የሆኑ ዝግጅቶች በሚካሄዱባቸው ቦታዎች ላይ ሁሉ የነዚህ በገፍ የአልኮልም ሆነ የአደገኛ እጽሶች የመቅረብ ሁኔታ አለ። በምሽት ዳንስ ቤቶች ሁሉ በስፋት የሚታዩ ናቸው። ይህንን ከማስቀረት አኳያ እንደሚያስታውሱት ምናልባት ቢያኔ በስፖርት ዘርፍ በተለይም አቶ ይድነቃቸው ተሰማ ተሳክቶላቸዋል። በስፖርት ሜዳዎች ላይ ኳስ ሜዳ ውስጥ፣ በአፍሪካ ውድድሮች የሚካሄዱበት አልኮልም ሆነ ሲጋራ ማስታወቂያዎች እንዳይወጡ በሚል ብዙ ሙከራ አድርገው ማምሻው ላይም ቢሆን ተሳክቶላቸው በህይወታቸው ሳያልፎ በፊት አይተዋል። አሁን ግን በትላልቅ የዓለም አቀፍ እግር ኳስ ውድድሮች በሚካሄዱባቸው እነኛ ኢትዮጵያ ውስጥ በቀጥታ ይተላለፋሉ። በውጭም ያለው እንዲሁ ይመለከታል። እንዲህ ያሉ ነገሮች ማስታወቂያዎች እንዲገቱ ለማድረግ ከፖሊሲ አኳያ ቀላል ይሆናል ወይ? ምክንያቱም እዛ ያሉት የሎቢ ግሩፖች ታ በሚሊዮን የሚቆጠር ገንዘብ ያፈሳሉ። መንግስት ከዛ ግብር ያገኛል ይሰበስባል። የጥቅም ግጭቶች አሉ። ይህንን ለመክላት እንደ ህዝብ ወይም የሀገር ጤና ጥበቃ ሚኒስትሮች ምን ማድረግ ይገባቸዋል ይላሉ። በእርግጥ ቀላል ነው ወይ በትክክል ይህም ጉዳይ እንግዲህ ሀገር ቤት ሀሳይመንቱ ከናይጄሪያዊ ቻፕሊያን በተሰጠን ጊዜ የአንድ ኮሚቴ አዋቅረን ነበር ከ በጤና ዙሪያ ህክምና ዶክተር ሳሙኤል የሚባሉ ከአማኑኤል ሆስፒታል የፋርማሲ ባለሙያዎች አቶ መስፍንና አቶ ሀይሉ የሚባሉ በሕይወት የሉም። የህግ ሰዎችንም የፖሊስ ኦፊሰርንም ልክ በውጭ ሀገር እንደሚዋቀሩ ጀምረን ነበር እና ትልቁ ነገር ይህ ነገር በመንግስቱ እውቅና እንዲኖረው ነው። እኛ ሀገር የውጭ ምንዛሪ የሚያስገባ ጫትን የመሰለ ላይ ይህን ከመወስን በፊት መጀመሪያ በዛ የተሰማሩ ሰዎችን በተሻለ ህይወት ጤናማ አመክሮ ይሄ በዲሚኒሽ በማድረግ ኮሎምቢያም የድራግ ዘመቻ አድርጎ ትልቁ አሜሪካ መንግስት አልተሳካለችም። ትልቁ ነገር ምንድን ነው? ሰው ተረድቶ ይህ ወገኔን ልጆቼን ይጎዳል፣ ጎረቤቴን ይጎዳል ብሎ በማሰብ መጠጥ የሚሰጠው ሰው የአልኮል እጽፍ ያለበትን ሰው ከመጠን በላይ በማጠጣትና አደጋ ቢሞት ነገ የጎረቤቱ ጉዳት የራሱ ጉዳት መሆኑን እንዲገነዘብ ትምህርት መስጠት ነው። በተቀረ ግን እርግጥ ነው ይህን ስናደርግ አስታውሳለሁኝ መጀመሪያ ገለጻ የሰጠንበት የደገፉኝ ሜትር ክበብ የነበሩ እሳቸው ላየንስ ክለብ የሚባለው ክበብ ላይ አንዲት ኤር ፍራንስ ማናጀር የነበሩ እህታችን የነገሩን፣ የተወለዱት ሀረር ነው፣ ከአንድ ማሳ ድሮ ከሚገኘው ብርቱካን ይልቅ አሁን የሚገኘው ጫት የበለጠ ገንዘብ የሚያስገባልህ ስለሆነ ገበሬውን መመለስ ያቅታል ብለው ነበር። አሁን ይሄ ነገር ግን ለሰው አበክሮ ቢነገረው፣ ልጆቹን ወገኖቹን ትውልድም የሚገድል የሚጎዳ መሆኑ ቢነገረው፣ ብዙ ትርፍ ከማጋበስ ጎመን በጤና እንደሚባለው ሊመለስ ይችላል። እና የተሻሉ አዝመራዎችን በማሻሻል አገራችን የተወደዱ አሉ ፕሮፌሰር በቅርቡ በዘር ማሻሻል የተሸለሙ መልካም ዘር እንዲገኝ የተሻለ ሄልዚ ገቢ የሆኑ አዝመራዎች እንዲገኙ በማድረግ የሁሉ ርብርቦች ነው። እንደሚታወቀው ሮማ የአንድ ሰው ተሳትፎ ነጻ አያደርጋትም። ሁሉም ጎረቤቱን ቢያጸዳ ሮማ ትጸዳለች እንደተባለው ከተማችንም ሆነ ሀገራችን በጥቂት ሰዎች ሳይሆን ሁሉም ሰው የእኔ ጉዳይ ነው። በእጽና በስካር የተጎዳ ሰው ባህላችን እንደሚለው ሰካራም ቤት አይሰራም ይላል። ይሄን እየተረዳ ሰው የሁሉም ተሳትፎ ቢደረግበት ብዙ ጥቅም ያስገኛል የሚባለው በእኛ በራሳችን ልንፈጽሙ ይችላለን። በሰለጠኑ ሀገር ግን በየቀኑ ፔቲሽን ነው። ለተወካዮቻችን ሴናተሮቻችን ተጻፍን ነው የሀገር መብት የሰው መብት እንዲጠበቅ አደባባይ እንደምንወጣው ያህል ፔቲሽን በየጊዜው እየተሳተፍን ተወካዮቻችን በኩል መንግስት እዚህ አሜሪካ ያለው ፖሊሲዎች ውስጥ እንዲገባ አልኮልና የስነ ምግባር ጉለት የሚያመጡ ሌላ ሶስት የመጣው ደግሞ ርኩሰትና የማይገባ የወሲብ ግንኙነት እነዚህ ሁሉ ሶስት ናቸው እና ይሄንን እያንዳኑ የህብረተሰብ ክፍል መብት አለው። በመናገር እንኳን በሀገራችን ታዳጊ ቀርቶ እዚህም ውግ ያለበት በዛ ጥቅም የሚካፈሉ ሰዎች ስላሉ የጥቅም ነገር ደግሞ አይንን ስለሚያሳውር በድፍረት ጎመን በጤና በማለት ሁሉም ሊረባረብና ተጽዕኖ ማሳደር ይችላል። በመጽሐፉ ውስጥ የባህል ጉዳይ አንስተዋል። በተለይ ብሉልኝ ጠጡልኝ ባህል በራሱ ምን ያህል አሉታዊ ተጽዕኖ ይኖራል? ለምሳሌ በዚህ በምኖርበት በምዕራቡ ዓለም እንደሚታወቀው ጠጥቶ መንዳት ማሽከርከር የተከለከለ ነው። በእርግጥ አሁንም በቅርቡ ኢትዮጵያ ውስጥ ሕግ ሆኖ ሙሉ በሙሉም ባይውል ቢያንስ በሕግ ደረጃ ወረቀት ላይ ሰፍረዋል። ይሁንና ሰዎች ለግብዣ ሲሄዱ መኪና ስለምነዳ አልጠጣም ብሎ ቢሉ እንኳን አስተናጋጁ ወይም ጠሪው ሰው የግለም ሁሉንም ጠጣ እንዲጨምር እየተባለ በርካታ አልኮል መጠጥ እንዲወስዱ ይደረጋል። የዚህ አይነት ውስጥ ቀላል መስሎ የሚታይ ግን እነኛ ሰዎች ምናልባት ልጆቻቸውንም ጭነው ከዛ ቦታ ወደ ቤታቸው ሲሄዱ አደጋ ሊደርስ ይችላል። ና እነኚ እነኚስ ነገሮች ስ ቀላል የሚመስሉ ግን ወደ ሱሰኝነትም ባያሻግሩ በህይወት ላይ አደጋ ሊያስከትሉ የሚችሉ አሉ እና ከባህል አኳያስ ምን አይነት ያስተሳሰብ ለውጥ ማድረግ ያስፈልጋል? መቼስ እዚህ የሰለጠነው ሀገር በጎ ነገሮች ሁሉ መያዝ አለበት። እዚህ የሚመጣውም መጤው የሚግራንቱ የሀገሩን በጎ ነገር ይዞ ከዚህም በጎ ነገር ይዞ እንዲቀጠል አሲሚሌሽን ነው የምናስተምራቸው ባለሁበት ሙያ። ሁሉንም ሀገሩ የነበረውን ከእዚ አሁን ከአፍሪካ መጣል የለበትም። ወደዚህ ሲመጣም ለኖሮ ሩጫው ብዙ ነገር ስላለው ሰውን ይገፋፋዋል። ሀገር ቤት መልካም ስነ ምግባር የነበራቸው ባልተጠበቀ ሁኔታ ወደ ሶሰኛነት ሲገቡ አያለሁት። በግሌም ከሁሉም ዘር ከሁሉም ከኤርትራም ጭምር በሚስጥር እያስኩላቸው ማማከራቸው ሰዎች አሉ እና ይህንን ለማድረግ ምንድን ነው የአስተሳሰብ ለውጥ እንዲያመጣ እያንዳንዱ የሚጠጣው መጠጥ ላይ እኮ የአልኮል መጠን አለው። ለነፍሰ ጡር ሴትና ለጉበት ለህመም ላለበት እኮ አደገኛ ነው የሚል ይጻፋል። የእኛም ሀገሮች ቢራው ላይ ወይም መጠጡ ላይ ከመጠጥ ላይ ከጠጣ ሞት አለብህ የአደጋ ምልክቶችን ቢያደርግበት አእምሯችን የተሰጠውን የሚያስተናግድ ነው እንደ መልካም መሬት። ስለዚህ ይህንን በእውቀት ነው። በአብዛኛው ሰዎቹን ይህን ክፉ ልማድ ሊወጣ የሚችለው የአስተሳሰብ ለውጥ በማድረግ ነው። አስተሳሰብ ውስጥ ብዙ መልካም ነገሮች ይመጣል። በተለይ በዚህ ጉዳይ ላይ በሚዲያ ብዙ የጻፈ ወንድማችን ዶክተር ወድቁ አበበ ጆርጂያ በማስተማር ላይ ያለ ለዚህ አበሻን አደንቃለሁም ብዙ ጊዜ አውጥተዋል፣ በተከታታይ እኔም ተሳትፍ ያለው እና ይህንን ከቤት መጀመር አለብን ከጓዳችን እዚህ ያለው ባለበት ደረጃ በየቀኑ ትግል ያለበት ነው። በየቀኑ የሚመጣው የሚመረጠው ተመራጭ ላይ ግሩፖች አሉ። በመኪና አደጋ ልጆቻቸው የሞቱባቸው ሴቶች ሁሉ ይሳተፋሉ ተፋሉ ጠበቅ ያለ ህግ፣ የህግ አንቀጽ እንዲደረግ ግን በህግና በፍርድ ቤት እነዚህ መጠጥተው አደጋ የሚያደርጉ ሰዎችን በመቆጣጠር ብቻ አይደለም፣ ህብረተሰቡም በዚህ አዌርነስ ንቃት ኖሮ እንዲሳተፍ የሚያደርግ የትምህርትና የመቀስቀስ ነገር አለ። ሀገራችን ይቻላል የሚጎዱ ሰዎችን በመግለጽ የሚደርስባቸው አደጋዎችን በማስቻል አገር ቤት ይሄ የአስራ ሁለት ስቴፕ የሚባለው አለ የተጀመረ ቡድን አለ። ይሄንን በአለም ዙሪያ ያለን ሰዎች ይሄ ነገር የገባን እውቀቱ ያለ ያለፍንበት ሰዎች በትውልድ በእኔ ይብቃ የሚቀጥለው ቡድን በጎ ጤናማ፣ ካልኮልና ከሱስ ነጻ የሆነ ብረሰብ ይፈጠር ብሎ መመኘት መሻት በአንደበት ብቻ ሳይሆን በተግባርም አስተዋጽኦ ማድረግ ይኖርበታል። በእርግጥ እንዴ ወደ ሶስት ከተደረሰ በኋላ የሕክምናም ሆነ እንደዚሁ የምክር አገልግሎቶችን መጠየቅና ማግኘት ነው። በዛ ልባት ሊበጅለት ይችላል። ከዛ አኳያ ግን አሁን በተለያዩ ጥናት መስኮች ውስጥ የሚታዩትም በተለይም መድብለ ባህላዊ በሆነ በማህበረሰብ ውስጥ አንድ ሰው ሱሰኛ ነኝ ብሎ ወጥቶ እርዳታ ቢጠይቅ ጨራሹንም ለሽሙጦች፣ ለትችቶች ና ለአሉባልታዎች ስለሚደረግ ያንን በመፍራት ሰዎች ወደጃቸው ከጓደኞቻቸውም ከማህበረሰቡ እርዳታ ከማግኘት ይልቅ ይርቃሉ፣ የሚሉ ትችቶች ይሰነዘራሉ። በተለይ በኤትኒክ ኮሚኒቲው አካባቢ ላይ ይህንንስ እንዴት ያዩታል? በማህበረሰቡ ይህንን አስተሳሰብ ከመለወጥ አኳያ ምን ማድረግ አለበት ይላሉ? መቼስ በሀገራችን ጥሩ ምሳሌ አለ። በሽታውን ያልተናገረ ዘወትም ህመምተኛ ሆኖ ይቀራል የሚባል አለ እና ይሄ ደግሞ መድፈር አለባቸው ሰዎች በተለይ ከዚህ ውስጥ በሕይወታቸው ያለፈ እንደኔ አይነት ሰዎች ያወቁት በሀገራችን ያለውን ነገር ደፍሮ መናገር አለባቸው። ይሄ ችግር ያለባቸው በሚስጥር ነው የመጡት። አንዳንድ ሰዎች ለቤተሰብ ሳይነግሩ የሀገራችን ሰዎች መጥተው ሕክምናውን ሲወስዱ ትምህርቱን ሲወስዱ በሚስጥር ይጠበቅላቸዋል። እንደ ማንኛውም ሰው ተግቶ የሚሰሩ ሊሆኑ ይችላሉ። በአብዛኛው ሰው ግን በጽና ሱስ የተጠቃ ሰው መጽሐፌ ላይ እንደገለጽኩት የኑሮ ደረጃው ከሌሎች ላይ ተጽዕኖ የሚያሳድር ነው። ከስራ መቅረት፣ በትዳር ግጭት፣ የአፍጠርን በመለየት በብዙ ነገር ይታወቃል። እና ይሄ ታቦ ይሉታል። አስነዋሪ ነገር ሆነ መሸባቀቅ ያለ ያለማውጣት ነገር አለ። ይህንን እንግዲህ በትምህርት መልክ ነው። በሽታውን የደበቀ ሳይፈወስ ይቀራል ወይም ሞት ይደርስበታል በማለት በትምህርት አውሮፓና አሜሪካ ከፍተኛ ስልጣኔ የደረሱት በግልጽነት ነው። አሁን የእኛ ሀገር ባህላዊ ሕክምና አዋቂዎች ብዙዎች አሉ። ብዙ ባህላዊ ነገሮች አሉ። በምግብ ደረጃ እንኳን አጃን እንደ ተራ ነገር ቆጥር የነበረው ሰውዬ እዚህ የታወቀው ብልኮች የሚባለው ኢንሹራንስ ለሞስት አይደል ፉድ ብሎ ሲያቀርብ ነው። እናቴን ደውዬ ድሮ አንቻውቀሽበታል ያልኳት እነ ፌጦ የመሳሰሉት ወደ በዚህ ዶክተር ወድቁ ብዙ ያደገው ሪሰርች አለ። እና እያንዳንዱ ነገር የራሳችን ብዙ ቅርሶች አሉ በራሳችን ባህል። አሁን እኛ ኦዲየንሳችን ታርጌታችን፣ ውጭም ያለው አገር ቤትም ያለው ህዝባችን ከክፉ ስኝን እንዲመለስ ስለሆነ እውቀቱ ያላቸው በዚህ ውስጥ ያለፉና ክፋቱን የተረዱ ሰዎች፣ በእውቀት ላይ ያሉ ሰዎች ይህንን ሊያስተምሩ ይገባል። እንዲህ አንዳንድ ጊዜ እኮ የሚያሳዝን ነው። ድሮ በደራሲያን ማህበር ትልቅ ደረጃ የነበሩ ሰው አሁን አይጽፉም። እንዴት ነው? በኮሌጅ ታዋቂ መጽሐፍ ጽፎ የነበሩ ነበሩ እና ምን ያደርጋሉ? በደፊት ዞ ሲባሉ የቢራ ሻወር ወስዳለሁ ሲሉ ደነገጥኩኝ። ምክንያቱም በዛ ደረጃ የተቀመጡ ሰው መልካም ምሳሌ ነታቱ ሊነግሩ እንጂ ቢራ በመጠጣት ሻወር መውሰድ የሚለው የማይገባ ፌዝ ነው። ሌላው ደግሞ እንደዚሁ ነው። በጫቱ ጉዳይ በሶሻል ሚዲያ ስናስተምር የራሴ የሰምት ተማሪዎቼ እንዴ ከሌ ኮንድ የተባሉ ምሁር እኮ ያላ ስጦታ ነው ብለዋል አለችኛ አንዱ ወጣት ተማሪ አይ ድሮም እኛ ሪፖርተር ጋዜጣ ላይ አቅርበናል። ይሄን ሀሳብ ሲያቀርቡ እሳቸው ከማህበራዊ ሳይንስ አቅጣጫ ነው ጫት ላይ ምርምር ያደረጉት። በክሊኒካልና በሜዲካልና በስን አእምሮ ያጠኑ ሰዎች የጻፉት ደግሞ ሌላ ስለሆነ የተባበሩት መንግስታት፣ የድራግና እጽ መከላከል ዩኤንዲዲፒ ዩኤንስቲዲፒ ዩናይትድ ኔሽንስ ድራግ ኮንትሮሊንግ ፕሮግራም በእጽነት አውቆታል ብለን ሪፖርት ላይ መልስ የሰጠንበት ጊዜ አለ። ስለዚህ ይህንን በተለይ የገባቸው ሰው ያወቁ ሰዎች በአውሮፓ ና በአሜሪካ ያለን ሰዎች በሁሉ አቅጣጫ የሰውን ሁለንተና አይሉታል የሰውን አካል፣ መንፈስ እና ነፍስ የሚያጠቃልል እና ይህ ሲቋቋም ናይጄሪያ በሌሎችም ሀገሮችም ከዋና ዋና የማህበረሰብ መሪዎች ለምሳሌ ትዌልቭ ስቴፕ የሚባለው አለ። የአስራ ሁለቱ ደረጃዎች አሁን እሱ ለአልኮል እና መጠጥ ብቻ ሳይሆን ለውፍረት መቀነሻ፣ ለዚህ ለወሲብ ሱሰኝነት መቀነሻ፣ ለሁሉ የጠቀሙበት ነው እና የተባለው ስጋት ምን ይባላሉ በሚለው ነገር ይህንን መበርታት አለብን። ብዙ ባህሎቻችን የሚያሳፍሩ መሆናቸውን ከሳይንስም እያገኝን ነው። ወደ ሌላ መልክ መሄድ ይችላለሁ። ለምሳሌ ሴት መገረዝ የሚባለው አለ። አሁን እዚህም ዲያስፖራም ተምረናል የሚባሉ የሚያምኑበት መኖራቸው ያሳፍራል። መተልተል ነው የሚለው ቃሉ ራሱ ሰርከምሽን የሚለውን እንግሊዝኛ ቃል አይጠቀም። የሙያ ቃሉ መተልተል ነው የሚባለው እና በሁሉ አቅጣጫ የገባን ሰዎች ደፍረን እንደ አፎ ማገፋፋት አለብን። ምክንያቱም ይሄ በሽታ ነው፣ ዲዚዝ ነው እኮ ተብሏል በአልኮል ና በሱስ እጽ መያዝ የዓለም የጤና ጥበቃ ድርጅት የሚያወቀ ነው። ዲዚዝ እንደ በሽታ የሚቆጠር ነው። ከዚህ ከዘመናዊ የሕክምናና የምክር ግልጋሎት ባሻገር የሃይማኖት ተቋማትም በዚህ መልክ የራሳቸው ሚና ይኖራቸዋል። አንዱ የመንፈሳዊ ምክር አገልግሎት ሰጪ ካላት ናቸው። በርካታ የሆኑ ኢትዮጵያውያን የእምነት ተከታዮች ናቸው። በቤተ ክርስቲያናት በቤተ መስጊድም ሆነ በምኩራብ ሰዎች ለመንፈሳዊ ግልጋሎት ጸሎት በሚሄዱባቸው ቦታዎች ላይ ያሉ የሃይማኖት አባቶችስ ምን አይነት የመንፈሳዊ ምክር አገልግሎቶች ሊሰጡ ይችላሉ ከዚህ አኳያ በተለይ ከስብከቱ ባሻገር ከጤና አኳያ ስልጠና መውሰድ አለባቸው ያንን ፕሮፌሽናል በሆነ መንገድ የምክር አገልግሎቱን ለመስጠት ወይስ የሃይማኖት መሪ መሆኑ ብቻውን በቂ ነው በምን መልክ ነው ሊሰጥ የሚገባ የምክር አገልግሎቱ በትክክል ይህ የመጀመሪያ ደረጃ አስራ ሁለት ስቴፕ የሚባለውን ያዘጋጁት የቤተ ክርስቲያን የሉተራን ቄስ ነበሩ። ራሳቸው የሚተርፈውን ወይን በመብዛት በመውሰድ እንዳይረክስ በሚል ወደ ሱስ ገቡ። የእሳቸው ጓደኛ የነበሩ የኔ ሜንተር ነበሩ፣ ሌላ ፕሮፌሰር እና በኋላ ግን አጀማምሮ ላይ ክርስቲያና ቢሆንም በኋላ ግን ስሙ ቀይረውት እግዚአብሔር የሚለውን ወደ ሀይ ፓወር ብለውታል። ሴኩላርም ወይም ደግሞ እምነት የሌለውን ለማትካተት እና ይሄ ሲጀመር አገር ቤትም እዚህም ካለው እንኳን በኢትዮጵያ ኦርቶዶክስ ተዋህዶ በወንጌል አማኞችን ለማግኘት ሁሉንም አሁን የእህታችን ወንጌል በሌላ ሚዲያ ላይ እዚህ ሰሜን አሜሪካ ባሉት ላይ መድረክ ሰጥታኝ ነግሬ ያለሁ እና የሀይማኖት አባቶች ትልቅ ሚና ይጠበቅባቸዋል። ትዌልቭ ስቴፕ የሚባለው አስገራሚ ነው። ለብዙ ነገሮች መከላከያ የአሜሪካ የስነ አእምሮና የስነ ልቡና ማህበር በይፋ በአስራ ዘጠኝ አርባ ስምንት ጀምሮ አውቆታል። ትዌልቭ ስቴፕ ኢፌክቲቭ ሜቶዶሎጂ ነው ብሎታል። ሰዎችን ከእጽና ከድራግ ለማውጣት እና ትልቅ ሚና ይጠበቃል። ስናዋቀር እኛ ከሃይማኖት ሰዎች ከኮሚኒቲ መሪዎች ስላደረግን ቢቻል ወደ እግዚአብሔር ቤት በምንመለስበት ጊዜ የመስጅድ የኢትዮጵያ እስልምና ጉዳዮች ኮሚሽን ኃላፊንም የኢትዮጵያ ኦርቶዶክስ ተዋሕዶንም የሌሎች ወንጌላውያንንም እና እነሱንም ሁሉ የባህላዊነቶችም ካሉ ከነሱ ተወካዮችም በማምጣት ነው። ምክንያቱም የህብረተሰቡን ችግር በህብረተሰቡ ተወካዮች መፈታት ስላለበት፣ ይህ ሲዋቀር የተባበሩ መንግስታት የእጽና አልኮል ማደራጃው ቢሮ ቬና ኦስትሪያ ያለው የእምነት ሰዎች የኮሚኒቲ መሪ ተደርገው እንዲቆጠሩና እንዲካተቱ ስላደረገ፣ በዚህ አኳያም ነው መጽሐፉ ትኩረትና ማሳሰቢያ የሚሰጠው። ደጋግመው እንዳነሱት መጽሐፎም ላይ እንዳስቀመጡት እነዚህን አስራ ሁለት ደረጃዎች ለአልኮል ሱሰኞች መፍትሄ የሚሆኑ ተጠቅሰዋል። እነኛ አስራ ሁለት ደረጃዎች ምንድን ናቸው? የመፍትሄ የሚናቸውስ ምን ያህል የጎላ ነው? የተባለው ነገር እዛ መጽሐፉ ላይ እንደተጠቀሰው መጀመሪያ በዚሁ ለቅዱስ ቁርባን ወይም ለጌታ እራት ለሚባለው ያዘጋጀ የነበረ ቄስ በዛ ውስጥ ገብተው ነው ሱሰኛ ሆነው ከዚህ እንዴት ልውጣ ማን ያወጣኛል በሚል በጥሞና ጊዜያቸው የመጀመሪያው እርምጃው ይህ ሱስ በራሴ ልቆጣጠረው አልችልም ከእኔ በላይ ያለ አምላክ ያስችለኛል የሚል ነው። ከዛ የተንደረደረ ነው የተቀረው የሚከተለው እና አሁን ትወልብስቸት ለአልኮልና ለእጽ ብቻ ሳይሆን ለሌሎቹም ነገሮች ሁሉ ለክብደት መቀነስ፣ ለወሲብ ምስሎች፣ አሁን ከብዙ የዚህ ሀገር አማካሪዎች ጋር ተነጋግረናል። ወጣቶችን ያበላሸ ትዳርን የጎዳ የምስል ስዕሎች አለ፣ ፕሮኖግራፊ የሚባለው እሱን ተረድተዋል። ብዙዎቹ ግን የሆሊዉድ ኢንዱስትሪ ከፍተኛ ገቢ ስላለው ይሄን እያወቁ ነው። እና አሁን ሁለት ነገር ወዶ የለም ህብረተሰቡ እየተጎዳ መሆኑን የሰለጠኑ ሀገሮች እየገባቸው፣ ከዚህ አብስቴኒዝም መቆጠብ እንዴት ይደረጋል? ማስታወቂያዎች ላይ ሁሉ እርቃንን የሚያጋልጡ ነገሮች በእያንዳንዱ ጠንክር ያሉ ሴቶች ድምፅ እያሰሙ ነው። እና ይሄ ትዌልቭ ስቴፕ የመጀመሪያው ደረጃ በቃ ከፈጣሪ ተለይተናል፣ ራሳችን መቆጣጠር አንችልም፣ በራሳችን ብቃት የለንም በሚለው ላይ የተነሳ ነው የሚቀጥለው ይህን ነገር ከራሳችን በላይ የሆነ ኃይል ነጻ ያደረገናል የሚለው ከዛ፣ ሶስተኛው ደረጃ ደግሞ ፈቃዳችንን ለዚህ ለኃይል ሀይ ፓወር ይሉታል። የሚያምኑ ሰዎች እግዚአብሔር ወይም አላህ ሊሉት ይችላሉ፣ ወይም ዋቃዮ ሊሉት ይችላሉ። አራተኛ ደረጃ ራሳችንን የምንመምረው ነው፣ ሰልፍ ኤግዛሚኔሽን ነው። እኔ ተፈጥሮ የአልኮል ተገዥ የሆነ አለብኝ ወይ በተፈጥሮ ከጣት ካባት የወረስኩት ከሁሉ ሰው ጋር እኩል መፎካከር አንችልም። ሌላው ሰው ሶሻል ድሪንክ ብሎ ሊጠጣ ቢችል በተፈጥሮ የአልኮል ክሬቪንግ ያለበት ሰው የእሱ ሶሻል ድሪንክ መሆን ያለበት ካፑች ነው ወይም ሻይ ነው ወይም ሞተት ነው እና በቅደም ተከተል ነው። የመጀመሪያው ግን ሰው በራሱ ከሱስ ራሱን ሊያወጣ እንደማይችል ከራሱ በላይ የሆነ ልዩ ሀይል ያስችለኛል የሚል ነው። እዛን የሚቀጥለው ደረጃ ደግሞ ራስን መመርበር ስህተታችንን ለሰውና ለፈጣሪ መንገድ በድለናል። በጠጣ ጊዜ ሰው ባለቤቱን ይደበድባል፣ ልጆቹን ያስቀይማል፣ ካለቃው ጋር ይጣላል። ይሄን ሁሉ ሬስቲቱሽን ማለት ነው ማስተካከል ከዛ ይህን ክፉ ባህሪ እንዲያልቅል በጸሎት መጠየቅ ነው። በምልጃ መጠለየቅ በሱባኤ በፈለገ ላል ወይም በምህላ ወይም ደግሞ በዱዋ ይባላል በሙስሊሞቹ እና ለሁሉም እምነት በሚጠች መንገድ አስራ ሁለቱ ደረጃዎች አንድ ሰው ሊቆጣጠረው የማይችል ክፉ መሻቱን ክፉ ልማዱን፣ ልዩ ኃይል ከራሱ በላይ በሆነ በማስገዛት እንዴት ከዚህ ሱሰኝነቱ ሊገላገል እንደሚገባው የሚያስተምር ነው። ኢፌክቲቭ ነው። የህክምናና የአሜሪካ እንግዲህ የከበርቴ ሀገር በስልጣኔ ገፋ ሀገር ነው የስነ ልቡና ማህበር ዋናው ተቀብሎ ይህ አስተማማኝ ፍቱን ነው ብሎ ያቀረበው ስለሆነ ይህንንም በሀገራችን ተተርጉሟል። የትዌልቭ ስቴፕ ማህበራትም ሀገራችን የተጀመሩ አሉ። ይህም የገባቸው ሰዎች በተለይ ወንድማችን ዶክተር ወርቁ አበበ በጆርጂያ ያለው የሚያደርገውን አስተዋጽኦ አደንቃለሁ። ቀድሞም ደግሞ ይህን ሪሰርች ሳደርግ ኢትዮጵያውያኖች ወንድሞቻችን ዶክተር አለም አታላይ አሁን አዲስ አበባ ዩኒቨርሲቲ ፕሮፌሰር የሆኑትና ዶክተር አበባው የጀመሩ ጥናቶች አሉ። እነዚህ ሁሉ መውጣት ሚዲያ ማንተን የመሰሉ ወገኖቻችን ሳይቃጠል በቅጠል ነው ዛሬ መድረስ አለባችሁ። ሌሎቹንም ሚዲያዎች አደንቃችኋለሁ። ለዚህ ትኩረት የሰጡ እህታችን ወንጌል ወራቦን አደንቃለሁ። ከዚህ ቀደም ቀርበናል። ሌሎቹም አሉ። አበሻ ፅሄት እንዲህ ሁላችሁ በሚዲያው ላይ ሊያው ክፉ ነገር እንዲወገድ አስተዋጽኦ እንደምታደርጉት ለሀገራችን ብሩ ዘመን እንዲመጣ ክፋቱ ቀርቶ ወደ መልካምነት እንድንራመድ እንደምታደርጉት ሁሉ ይህን የሚዲያ በማህበራዊ ሚዲያ በተገኙ አጋጣሚ ሁሉ በማስተማር የአስተሳሰብ ለውጥ በማምጣትና በዚህ የተጎዱ ሰዎች በሽታ ነው፣ ይዝ ነው፣ ደዌ ነው ሕክምና ያስፈልገዋል ብለን ወደ ማሳመን መሄዳለን። እዚህ በምዕራብ ዓለም እየተካሄደ ያለው ከራካሪ ጉዳይ ቢኖር የሜዲካል ማሪዋና ጉዳይ ነው። በሌላ በኩል የዚህን የአደንዛዥ እጽ ህገወጥ አድርጎ ከመፈረጅ ይልቅ ህጋዊ አድርጎ መፍቀዱ ምናልባትም አንደኛ በተጣራ መንገድ ስለሚቀርብ መጠኑም ሁሉም ገደብ ይኖረዋል ህግ ስለሚበጅለት፣ እና ያ ምናልባትም ከሞት ከህይወት ጥፋት ሊቀንስ ይችላል፣ ካላስፈላጊ ሱሰኝነትም ሊያስወግድ ይችላል የሚሉ መከራከሪያ ሀሳቦች አሉ። የለም አይሆንም የሚባላለ የተወሰኑ ሀገራት ፈቅደው የጀመሩ አሉ። በተለይ በቅርብ ሜዲካል ማሪዋና እንደዚሁ አውስትራሊያ ውስጥም በየአመቱ መቶ ሺህ ያህል ሰዎች ጽኑ ለሆኑ ደዌዎች መፈወሻ ይሆን ዘንድ በሚል የሚጠቀሙ አሉ። ውጤትም እያስገኘ እንደሆነ በህክምና ሰዎች ይነገራል። ህጋዊ የሆነ ፈቃድ የተሰጣቸው በአይንስ በአመት ባለፈው 249 ያህል ነበር፤ በዘንድሮ እስከ 1059 ያህል ደርሷል አውስትራሊያ ውስጥ። ይህንንስ እንደ ይታዊታል ህጋዊ በሆነ መንገድ ለህክምና ጠቃሚ የሆኑ ግን አደገኛ እጽ ውስጥ የተፈረጁ ለህይወት ማትረፍ በአንጻሩ ሊያገለግላሉ የሚባለው ከህክምና አኳያ ሳይንሳዊ ድጋፍ ያላቸውን በዚህ ላይ የሚኖረው አስተያየት ምንድን ነው? ህገወጥ ማድረግ ወይስ ህጋዊ ማድረጉ ነው አማራጭ መፍትሄ የሚሆነው ይላሉ። ይሄ እንግዲህ ከባድ ውስብስብ፣ እዚህም መያገር ያለ ውዝግብ የህክምና ባለሙያዎች የስነ አእምሮ ባለሙያዎችም የሚከራከሩበት የሚለያዩበት ነው። ሪክሪኤሽናል የመዝናናት ማሪዋን አጠቃቀምና የሜዲካሉ ነው። በነገራችን ላይ በየፋርማሲው በር ላይ እኮ የባብ ምልክት ያለው ብዙ መድኃኒቶች የሚያመጡ የሚመጡት መርዝ ሊሆኑ ከሚችሉ ነገሮች በጥንቃቄ የሚወጣ ነው። ነገር ግን አሁን አንዳንዶቹ ለምሳሌ እንደ ኮኬይን አይነት ምንም የሚወጣበት ያለ ከኮኬው የሚወጡ መድኃኒት የሚሆኑ ነገሮች አሉ። አሁን ይሄ ነገር ፉድ ኤንድ ድራግ አድሚኒስትሬሽን የሚባለው በይፋ አላጸደቀውም ገና በምርምር ላይ ያለ ነው። አንዳንድ ደግፈዋል። ግን ፕሮ ኤንድ ኮንስ የሚባላለበት በጎ ነገሩ ይታያል። ገና ያንዳንድ ልጆች ላይ ተደርጎ ባህሪያቸው ተስተካክለው ይላሉ። ሌሎች ደግሞ አልተስተካከለም። ገና በምርምር ላይ ያለ ነው እና ይህንን እኛ እንዳለ ከሌላ ሀገር ገልብጠን ማድረግ የለብንም። አንድ የተባረኩ የመንፈሳዊ መሪ የሰጡት ምክር አለ። ለዘመዱ ረጅም ሸሚዝ ሰጥቶ የማይሆነው ነው እና እኛ በሀገራችን በራሳችን ሁኔታ መጠቀም መውሰድ እንችላለን እንጂ ጠቅላላ ምዕራቡ ዓለም አደረገው ብለን እንዳለ ወደ ሀገራችን የእኛ የሀገራችን የእውቀትን የመንፈሳዊ መሪዎችን ማደንቃቸው ማንኛውም ወደ ሀገራችን ሲያስገቡት የውጪውን እንዳለ ወስደው አይደለም። እና ይሄ ገና ፉድ ኤንድ ድራግ አድሚኒስትሬሽን የሚባለው ገና ያልወሰነው በምርምር ላይ ያለ ሂደት ነው። ምክንያቱም በተለምዶ እንደ እንደምናየው ማሪዋና ጋንጃ፣ ወይ ማሽሽ የጀመሩ ሰዎች ወደሚቀጥለው የድራግ ደረጃ ሲሄዱ ነው የምናየው እና ይህንን በፖለቲካ አመራር ደረጃ ፍጆታ ለማግኘት የሚደግፉ ቢኖሩም ባለሙያዎቹ ምን ይላሉ ነው። ሪሰርቹ ምን ተደርጓል ነው። ውጤት ያመጡ ሰዎች ብቻ አይደለም ማሳየት ያለብን፣ ሀቀኛ መሆን አለብን። ደግሞ በማሪዋና በጋንጃ በሚሉት በዚህ የጀመሩ ሰዎች ወዴት ነው መቋጫቸው? አይደለም እንዴ? እና ይህንን ስናየው ለባለሙያው መተው ይመረጣል። ፕሮና ኮንሱን አይተው የሚያቀርቡትን እንከተል ነው። የአልኮልና አደንዛዥ እጽ ሶስት ችግሮች እና መፍትሄዎች ደራሲ ቻፕሊያን ኤዲ መካሻ ወይም አደፍረስ ሀብቴ ስለ ቃለ ምልልሱ እናመሰግናለን። እኔም ወንድሜ ካሳሁን በጣም እጅግ በጣም አመሰግንሃለሁ። ሌሎች ሚዲያዎች ይህን ተረድተው በእኛ ይብቃ የሚለውን ለሚቀጥለው ጄኔሬሽን ከአልኮልና እሱስ ነፃ እንዲሆን ሁሉም የበኩሉን አስተዋጽኦ እንዲያደርግ በዚህ አጋጣሚ ጥሪ እናቀርባለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።